ታዋቂ የሆኑ ጋዜጦችና የዜና ወኪሎች ስለ ናይል ወይም አባይ ወንዝና ስለ ህዳሴ ግድብ እየጻፉ ነው። የኒውዮርኮቹን ዓለም አቀፍ መገናኛ ብዙሃን ብሉምበርግ፣ ደ ዋል ስትሪት ጆርናል፣ ደ ናሽናልን ጥቂቶቹን ለመጠቃቀስ ያህል ላንሳ። ደ ዋል ስትሪት ጆርናል በትናንት እትሙ ባሰፈረው ዘገባ ኢትዮጵያ፣ ሱዳንና ግብፅ በመጪው ሳምንት ማክሰኞ ጥቅምት 12 2006 ዓ.ም እንደሚሰበሰቡ የኢትዮጵያን የውጭ ጉዳይ ሚኒስቴር በምንጭነት ጠቅሶ ጽፏል። ይህ ስብሰባ በሦስቱ ሀገሮች የተመሠረተው ዓለም አቀፍ የኤክስፐርቶች ቡድን የቅኝት ሪፖርቱን ካስገባ ወዲህ ለመጀመሪያ ጊዜ መሆኑ ነው። ቡድኑ ሪፖርቱን ለሀገሮቹ ካስገባ ሶስት ወራት እንደተቆጠሩም ዘ ዋል ስትሪት ጆርናል አመልክቷል። ከሶስቱም ሀገሮች ኤክስፐርቶች ተውጣጥቶ በህዳሴ ግድብ ላይ የቅርብ ቅኝት ያደረገው ይህ ቡድን ያየኋቸው ችግሮች ያላቸውን ወይም የስጋት አካባቢዎችን ጠቋቁሟል፣ ይመስሉኛል ያላቸውን ሐሳቦችን ማስፈሩንም ብሉምበርግ የዜና ወኪል በቅርቡ ዘግቧል። በዘገባው መሠረት ታዲያ በህዳሴ ግድብ መሠረትና መዋቅር ላይ ትኩረት ሊሰጣቸው የሚገባ ችግሮች ወይም ስህተቶች ሊኖሩ እንደሚችሉ ዓለም አቀፉ የኤክስፐርቶች ቡድን በሪፖርቱ ጠቁሟል። የሪፖርቱን አበይት ነጥቦች ይዤ የግድቡ አሰሪ የሆነውን የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽንን ዋና ሥራ አስፈጻሚ አቶ ምህረት ደበበን አነጋግሬያለሁ። በቅድሚያ የመዋቅር ችግር አለ ስለሚባለው ስጋት እንዲነግሩኝ ጠይቂያቸዋለሁ። አቶ ምህረትን፣ እንግዲህ መዋቅር ስትል ስትራክቸራል ማለት ከሆነ አሁን ስትራክቸራል ነው ያው የግድቡ በጣም መሰረታዊ የሆኑ ጥናቶች መነሻ ያደረገ ነው። በጥናቱ ሂደትም ውስጥ በጣም ብዙ የኢንቨስቲጌሽን ስራዎች ተሰጥተዋል። ይሄ በየትኛውም እንግዲህ ዓለም አቀፍ ስታንዳርድ ተቀባይነት ያላቸው ላለፉት አምስትና ስድስት ዲኬት በሙያው ላይ የቆዩ ኮንትራክተሮች ሀምሳና ስድሳ አመት እክስፐርቶች አሉበት። ሀምሳ ሀምሳና ስድሳ አመት ልምድ ያላቸው ሰዎች ማለት ነው። ባለፉት ሀምሳ አመታት በዳም ኢንጂነሪንግ ውስጥ በዓለም ውስጥ በጣም ትልልቅ ዳሞችን ያጠኑ፣ ዲዛይን ያደረጉ፣ የገነቡ ትልልቅ ኩባንያዎችና ባለሙያዎች ያሉበት ነው እና ለእኛም ሀገር ቢሆን እንግዲህ ማጣራት ትችላላችሁ። ባለፉት አስርት ዓመታት በተከታታይ ይህን ያህል ተከታታይ ተከታታይ ግድብ የሰራ አንድም እንደ ምሳሌ የሚጠቀስ ሀገር የለም የሚባሉትን ታችኛ ሀገሮች ጨምሮ። ስለዚህ በጣም መሰታ የሆኑ የኢንቨስቲጌሽን ስራዎች ተሰርተዋል። በየደረጃው የሌቭል ዋን የሌቭል ቱ ዲዛይን እየተባሉ አለም አቀፍ ሳዳን የጠበቁ የዲዛይን ስራዎች ተሰርተዋል። እነዚህ ደግሞ ጥናቶች እና የዲዛይን የኳሊቲ ኮንትሮል ሜቶዶሎጂዎች በሙሉ ለተባሉትም ገለልተኛ አማካሪዎች ክፍት ሆነ። አንዳንድ አስተያየቶችን ሰጥተዋል። ግን አሁን ካልኩት ሂደት የበለጠ በእነዚህ ለተወሰነ ጊዜ ተቀጥረው አንዳንድ ሰነድ አገላብጠው ለሚሰጡ ባለሙያዎች የጠለቀ ነገር ይሰራሉ ተብሎ አይጠበቅም። ግን የሰጧቸው ጠቃሚ ግብአቶች ግን እንደ ባለሙያ ታሳቢ ተደርገዋል። ከዚህ የበለጠ የሚጋነን ነገር የለም። አቶ ምህረት ምንድን ናቸው እነዚያ እንደ ግብአት ልትጠቀሙባቸው የምትችሉ ያሉኛ አስተያየቶች፣ ሀሳቦች? እንደ ለምሳሌ ቤጠቅሱ፣ እነዚህ ፓነል ኦፍ ኤክስፐርቶች መጀመሪያ ላይ የተለዩ ፍጡር ልናደርጋቸው አይገባም። በተለያየ ዓለም ውስጥ ከዚህ ተመሳሳይ በሆነ ሙያ ላይ ልምድ ያላቸው ሶስቱ ሀገሮች ተግባብተው የመረጧቸው ባለሙያዎች ናቸው። በጣም ልዩ የሆኑ ሳይንቲስቶች አይደሉም። ቅድም ባልኩ ኩባንያዎች ውስጥ የበለጠ እውቀትና ልምድ ያላቸው ባለሙያዎች አሉ። እና እነዚህ ፓናል ኦፍ ኤክስፐርትስ በኢንቨስቲጌሽኑም በዲዛይኑም በጥናቱም ላይ ጠቃሚ ናቸው የሚሏቸው አስተያየቶች ክርክር ተደርጎባቸው አንዳንድ ተጨማሪ ኢንቨስቲጌሽን ቢደረጉ አንዳንድ ሴፍቲ ፋክተሮችን የያዙ ታሳቢዎች ቢደረጉ ብለው የሰጧቸው አስተያየቶች አሉ ይችላሉ። ይሄ ምን ምንድን ናቸው እነዚያ የሰጧቸው አስተያየቶች ነው። አሁን ስፔሲፊክ ጉዳዮችን በዚህ መከፋፈል ያስቸግራል፣ ግን ዋናው መገዳት ያለብን ዓለም አቀፍ ኤክስፐርቱ በሶስቱ ሀገሮች የተመረጡ ባለሙያዎች ናቸው። ከሶስቱ ሀገሮች ደግሞ ናሽናል ፓነል ኦፍ ኤክስፐርስ ከኢትዮጵያም ወገን በሙያዊ በዩኒቨርሲቲም በጥናትና ምርምር ከፍተኛ ቀና ልምድ ያላቸው ሰዎች ተሳትፈዋል። ከይህ ሀገር እነሱ ተወያይተውባቸው በተለይ ሳድና በሚባለው ይሄ የሁለተኛው ዳም ላይ አንዳንድ በኢንቨስቲጌሽንና በተጨማሪ ቢሰሩ ላይ የሰጥቷቸው አስተያየቶች ሌሎችም አንዳንድ ሪማርኮች በሙያ መልክ ታይተው ጠቃሚ የሆኑት የሚወሰዱት አነት ላገኘት ዘ የሚታውበት ሁኔታ ምን ያህል ብዙ በፊት ከተደረገው ጥናትና ዝዝብ ዲዛይን በጣም የወጣ ነገር አለ ብለን አሁንም እንዳሉኝ፣ በዚህ ድጋፍ ሊሰጥ በሚችለው ግድብ አለታማ መሰረት ላይም እንደገና መጠናት ያለባቸው ደካማ አካባቢዎች አሉ፣ ይላል የኤክስፐርቶቹ ሪፖርት። የሙያ አስተያየቶች የፈለግከውን ያህል በጣም ፋንታሲ የሆኑ አካዳሚ ልታነሳ ይችላለን። መወሰድ ያለባቸው ደግሞ እንደዚህ ያለ ዳም ላይ በመሰተ መልክ መከናወን ያለባቸው ስታንዳርድ ኢንቨስቲጌሽን፣ ከኢንቨስቲጌሽን የተገኙ የዳታና የአናሊሲስ ስራዎች ከዛ የሚሆነችው የዲዛይን ሌቭል ዋን ሰላም የበልቱ ዲዛይን ስራዎች አለ። በዚህ ሂደት ውስጥ ይጠቅማሉ የሚባሉ ሰዎች እና ይሄን ያህል ግን ከግድቡ ሂደት ከተሰራው ስራ አቅም የወጣ ነገር ነው ተብሎ አይታሰብም። የኤክስፐርቶቹ ቡድን ደርሼበታለሁ ባለው ግምገማ ዋናው ግድብ እንዳይንሸራተት የሚያደርግና የሚገባውን የደህንነት ዋስትና ለማረጋገጥ መሰረቱን ለማጠናከር የሚያስችሉ እርምጃዎች መወሰድ ይኖርባቸዋል ብሏል። ወደ አቶ ምህረት ልመለስ። አዎ በዳም ሴፍቲ ላይ በፋውንዴሽን ላይ ሴፍቲ ማርጅን ላይ የሚነሱ ሌሎችም አስተያየቶች ሆሊስቲክ በሆነ መልክ መታየት አለባቸው። ዋናው የግድቡን ዋነኛ አላማ በጊዜም፣ በዋጋም፣ በጥራትም፣ በመጠንም የተነሳበትን አማ በተለያየ መንገድ አንዳንዴ ለማንሸራተት ይሞክራል ና በጥንቃቄ ማየት ይፈልጋል። ስለዚህ ፖቲቭ ቫሉ ያላቸው ነገሮች ወስደዋል። የተጋነነ ነገር የለም። ልማ ሰሞኑን እንደውም የሚሰማ ነገር አለ ከዚሁ ከመዋቅሩና ከመሰረቱ ጋር በተያያዘ ከግድቡ እና ወደፊት ካርቱምን እና አስዋን ግድብን የሚያሰጋቸው ጉዳት ሊያደርስ ይችላል ይህ ግድብ የሚሉ ጭምጭምታዎችም አሉ። ከደህንነት አኳያ በግድቡ ላይ የተለያዩ ፍለድ ጋያት የያዙ የትንተና በጣም መሰረታዊ ጥናቶችና የዲዛይን ታሳቢዎች ተደርገዋል። ለምሳሌ ዋበልማችን የሚባለው መቶ አመት በአስር ሺህ አመት ሊመጣ የሚችለው ፍለድ ፕሮጀክት በማድረግ ያን ሊቋቋም የሚችል የውሃ ውስጥ አቅም ያለው ግድብና የግድብ ጌት ማለትም ስፒልወይ ማለትም ፍለድ መቆጣጠሪያ ስርዓት ያለው ኢትዮጵያ ስልሳ ሚ አመትን ተጠግቷል። ግድብን ኦፕሬት በማድረግና ተመሳሳይ ሁኔታዎች በሌሎች አልፎ አልፎ አጋሩ ሊኖሩ ይችላል። በእኛ ኮንቴክስት ግን እንደዚህ አይነት ሁኔታዎች ተከስተው ማያውቁ። ይሄ ደግሞ ጥንቃቄ የተደረገበት ከፍተኛ የጥናትና የዲዛይን ስራ አለው። ምንም አይነት የመዋቅር ወይም መሰረቱ ላይ ያለ ችግር የለውም የሚል አቋም ነው ያሉት እርስ። ግድቡ በተያዝለት እቅድ እየተከናወነ ነው። እንደ ማንኛውም ፕሮጀክት የኳሊቲ ቁጥጥር፣ የዲዛይን ቁጥጥር የግንባታ ኮንስትራክሽን ማኔጅመንት ሂደቶችን ተከትሎ የሚከናወን ነው። መስሪያ የሆኑ የኮምፒተር ስለደ ስርዓቶች አሉት። መለኪያዎች አፈጣጠ መለኪያዎች አሉት። እዛ መሰረት እንደ ማንኛውም ፕሮጀክት ቻለንጅ ሊኖር ይችላል። ግን ማንኛውም የፕሮጀክቶች የዚህ አይነት ግንባታ ሂደት በጥሩ ሁኔታ እየሄደ ያለ የግድብ ግንባታ ነው። ይሄ ደግሞ አንድም ሶስት አራት ዓለም አቀፍ ትልቅ ክሰት ያላቸው ለብዙ ዓመታት ብዙ ግድቦች የሚሰሩ ባለሙያዎችና ኩባንያዎች የተሳተፉበት ነው እና እስካሁን ያለው ሂደት ጤናማ ነው። ይሄ በተለያየ ጊዜ ብዙ ዓለም በግድቡ ላይ ስቴክ ያላቸው አካላት መጥተው አይተውት የራሳቸውን አስተያየት እና አድናቆት የገለጹበት ነው። የተለየ ሁኔታ የለም። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ዋና ስራ አስፈጻሚ አቶ ምህረት ደበበ ቀደም ሲል ካነሷቸው በቀጥታ ከግድቡ ግንባታና ደህንነት ጋር ከተያያዙ ጉዳዮች ወጣ ያሉ ስጋቶችና ትችቶችንም አንስችላቸዋለሁ ካ ብሎ ይሄ ፕሮጀክት ሲጸንስም አሁን ያለውን የኤንቫይሮንመንት ብክነት በሁሉም በተለይ በአስዋን እና በሱዳን ሎላንድ ላይ ያለው ብክነት እንዴት ያንን ላይድር ይችላል እነዚህ ሀገሮች የውሃ አስተዳደር ላይ ምን ተጽዕኖ አለው እና በቀጣይ ለዘላቂነት ሆነ ለአጭር ጊዜ የውሃ አጠቃቀም ጥቅማቸውን በሚጠብቅ መልክ እንዴት መሄድ ይገባል የሚል መሰረታዊ ሃይድሮሎጂካል የሆኑ ከዚህ ገዳይ ጥናቶች እና ፕሮግራሞች አሉ። ሀገሮቹ መዋቅራዊ የሆነ ይህን የሚያስተዳድርበትም ስርዓት አላቸው። ምንም የተለየ ሁኔታ የለም። ይሄ ግድብ ግን በአጠቃላይ ጠቃሚ የሆነ ተጽዕኖ እንዳለው ምንም መቀጣጠል አይደለም። በውሃ ማኔጅመንትም ሆነ አካባቢያዊ ህዝ ነው። በኢነርጂ አጠቃቀም፣ ሁሉም አቅጣጫ ስለዚህ ነው። ኢንቫይሮንመንት ሶሻል ኢምፓክት ጥናቱ በየጊዜው ማር የሆኑ ኢንፑቶች ሊሰጡበት ሊዳብር ይችላል። ይሄም በቂ ግንዛቤ ተሰጥቶት ትኩረት ተሰጥቶት የተሰራ ጥናት አለው። በሀገር ሆ በጋራ ቀጣ የሚሰሩት ኢንቫይሮንመንት ሶሻል ኢምፓክት ጥናቶች ይኖራሉ። እዛ ላይ የሚፈልጓቸው በጋራ ደስ የሚያደርጉባቸውን ግቦች የሚያይ መዋቅራዊ ባለቤት አለው፣ የተቃውሞ ባለቤት አለው። በዛ ምስለት የሚታይ ይሆናል እና በቂ የአደረጃጀት ስርዓቶች አሏቸው። ይህን የሚከለክል ነገር የለም። ምን ያህሉ ተጠናቋል? ተካሪነትን እስከጠበቀ ድረስ ማለት እንግዲህ ያው በያዝነው የኢትዮጵያ የፈኢትዮጵያ የጌታ መጠ ቆመጠ ወደ ሀያ አራት በመቶ ሀ የተጠናቀቀው በሰኔ ማለቂያ አሁን ደግሞ ያው በየመቁጠሩ በየወሩ በተያዘለት መሰረት አሁን ወደ እዛ ከፍ ያለ አፈጣጠም ደረጃ ላይ ደርሷልና ይህም በወርም በአመት የተያዘለት ስላለ አፈጣጠሙ ተስፋ የሚሰጥ ነው ያለው፣ ሂደቱ ማለት ነው። በዚህ በያዝ ነው በሁለት ሺ ስድስት በጀት አመት ማብቂያ ላይ ስንት እጁ ይጠናቀቃል? በዚህ ማብቂያ ላይ እንግዲህ ከስራ ስድስት በመቶ በላይ ይደርሳል ተብሎ ነው የሚጠበቀው። እስካሁን ተስፋ ስጭ የሆነ አፈጣጠም ነው ያለው። ምን ያህል ገንዘብ ፈሰሰበት እስካሁን ድረስ? ይህ እንግዲህ ለማንኛውም ፕሮጀክቱ ሲያቀደም የፋይናንስ ማኔጅመንት የፋይናንስ ስኪም ስርአቶች አሉት። ይሄን አቅም ተሸክሞ በጣም ሁኔታ ነው የፋይናንስ ፍላጎቱም እየተሟላ ያለው ሲገብ መጥቀሱ አስፈላጊ ላይሆን ይችላል። ግን ያው እስኪያልቅ ድረስ በስርአት ታቅዶ እየተከናወነ ያለ ነው። እንግዲህ ይኸው ሶስተኛ አመቱን የፋይናንስ አፈጻጸሙ ይህን ቁርጠኝነትና ጤናማ የሆነ የፋይናንስ ምደባ ስርዓት እንዳ የሚያረጋግጥ ነው። በዚሁ መልክ በጽናት የሚጠናቀቀው ተስፋ የምናደርገው እምነታችንም የሆነው እስካሁን ድረስ እጥረት አጋጥሟቸው አያውቅም። ማውቀው የለም። እንዳልኩ ቀድሞ እየታቀደ የሚሰራ ነው። ጠንካራ የሆነ የፋይናንስ ብጀት አመዳደብና የፋይናንስ አስዳደር ስርዓቶች አሉት። የለም ወደ አምስት ቢሊዮን የአሜሪካ ዶላር በሚጠይቅ በጀት እየተገነባ ያለውና ከቀጥተኛ የምጣኔ ሀብትና የመሰረተ ልማት ግቡ በተጨማሪ የእውቀትና የክህሎት ሽግግር ይገኝበታል የተባለው ህዳሴ ግድብ ግንባታ አሁን ወደ አምስት ሺህ ሰራተኞች የተሰማሩበት ነው። በመካከላቸውም ከሀያ ሀገሮች የተቀጠሩ ሶስት መቶ ኤክስፐርቶች አሉት። በቅርቡም የሰራተኞቹ ቁጥር አስራ ሁለት ሺህ እንደሚደርስ አቶ ምህረት ገልጸውልኛል። በህዳሴ ግድብ ግንባታ ላይ ግብጽ ተደጋጋሚ ስጋት እንደምታሰማ እንደማ ይታወቃል የፊታችን ማክሰኞው የሦስቱ ሀገሮች ስብሰባ ይህንን የኤክስፐርቶቹን ግምገማ ሪፖርት አንስቶ ይወያያል ተብሎ ይጠበቃል ለአሜሪካ ድምፅ ሰሎሞን አባተ ዋሽንግተን